ኢትዮጵያ ውስጥ በኦሮሚያና በሶማሌ ክልሎች አዋሳኝ ወረዳዎች ላይ በተካሄዱ ግጭቶች ሳቢያ ብዙ ሕይወት መጥፋቱና ብዙዎችም ከቤት ንብረታቸው መፈናቀላቸው ይታወሳል። የውጥረቱ አሳሳቢነት የኢትዮጵያን ሕዝብ ብቻ ሳይሆን የዓለምን ህብረተሰብ ትኩረት እንደሳበ መሆኑ ይዘገባል። የተባበሩት መንግስታት ድርጅት የዓለም አቀፉ የ ፍልሰት ጉዳይ ድርጅት ወይም አይኦኤም ትናንት ባወጣው ሪፖርት መሰረት ከግጭቶች ጋር በተያያዘ በአሁኑ ወቅት የሚደርሰው የዜጎች መፈናቀል ከመቼውም ጊዜ በበለጠ ተስፋፍቷል። የዓለሙ ድርጅት የሰብአዊ እርዳታ ማስተባበሪያ ቢሮ ኦቻ በምጽር ያወጣው ሪፖርት በአውሮፓ የዘመን አቆጣጠር ከ2015 ዓመተ ምህረት ወዲህ በኦሮሚያና በሶማሌ ክልሎች አዋሳኝ ወረዳዎች ላይ በተካሄዱ ግጭቶች ሳቢያ የተፈናቀሉ ሰዎች አንድ ሚሊዮን አካባቢ እንደሚደርሱ ይጠቁማል። ከዓለም ከፍተኛ እርዳታ ለኢትዮጵያ የምትለግሰው ዩናይትድ ስቴትስ ይህን ኢትዮጵያ ውስጥ የተከሰተውን የብሔረሰቦች ግጭት የምታየው እንዴት ነው? መፍትሄ ለማምጣት ጥረት ታደርጋለች? ባልደረባችን ትዕግስት ገሜ በኢትዮጵያ የዩናይትድ ስቴትስ ኤምባሲ ቃል አቀባይ የሆኑትን ኒኮላስ በርኔት አነጋግራለች። ለዲሞክራሲ በተግባር ፕሮግራም ሰሎሞን ክፍሌ እንደሚከተለው ያቀርበዋል። ትዕግስት በአዲስ አበባ የአሜሪካ ኤምባሲ ቃል አቀባይ ለኒኮላስ በርነት አስቀድማ ያቀረበችው ጥያቄ በቅርቡ በምስራቅ ኢትዮጵያ በተለይ በኦሮሚያና በኢትዮጵያ ሶማሌ አዋሳኝ ወረዳዎች የተፈጠረውን ግጭት አስመልክቶ ኤምባሲው የተረዳው ምንድን ነው የሚል ነበር። ቃል አቀባዩ ይመልሳሉ። በዚህ እጅግ አስፈላጊ ጉዳይ ላይ እንድናገር እድሉን በማግኘት ያመሰግናለሁ። ጉዳዩ በጣም በቅርበት የምንከታተለውና ኢትዮጵያውያንን ብዙ ያስጨነቀ መሆኑን እረዳለሁ። የግጭቱ መንስኤዎች ውስብስብ ከመሆናቸው ባሻገር ለእኛም አስቀድመን ለመናገር የምንችለው አይደለም። ግጭቱ በትክክል የደረሰበትን ምክንያት በተመለከተ የተለያዩ ወገኖች የተለያየ አስተያየት አላቸው። እኛን ይበልጥ የሚያሳስበን ጉዳይ ግን በግጭቱ ሳቢያ የተፈናቀሉ ሰዎች ያሉበት ሁኔታ ነው። እንዴት ነው እየተረዱ ያሉት? በምን መንገድ ነው መረዳት ያለባቸው የሚሉት ጥያቄዎች ይበልጥ ያሳስቡናል። ሚስተር በርነት የተፈናቃዮችን ቁጥር በተመለከተ እናንተ ያላችሁ አሃዝ ምን ያህል ነው? እንደሚያውቁት መንግሥትና ሌሎች ምንጮች የሚሰጧቸው ቁጥሮች የተለያዩ ናቸው። ለቃል አቀባዩ የቀረበው ተከታይ ጥያቄ ነበር። እንደ እውነቱ ከሆነ አንዱ ይህን ጥያቄ ለመመለስ ያለብን ትልቁ ፈተና ግልጽ መረጃ ለማቅረብና የችግሩን ስፋት ለማወቅ የሚያስችለን ተደራሽነት አለን ብለን አይሰማንም። ዩናይትድ ስቴትስ ለኢትዮጵያ ትልቁ ነው የሚባለውን ሰብአዊ እርዳታ እንደምትሰጥ ብዙ ሰው ያውቃል። ዩናይትድ ስቴትስ በሀገር ውስጥ በድርቅና ሌሎች ምክንያቶች የተፈናቀሉትን ሰዎች ለብዙ ዓመታት ረድታለች። መፈናቀልን የሚፈጥረው ደግሞ ግጭት ብቻ አይደለም። ነገር ግን ከኦሮሚያና ሶማሌ በግጭቶች ሳቢያ የተፈናቀሉ ሰዎች ቁጥር ከፍተኛና ቀውሱም የከፋ በመሆኑ የደቀነው ፈተናም ያን ያህል ግዙፍ ነው። ይህን ለመሰለው ግዙፍ ፈተና ምላሽ ለመስጠት ጠንካራ ኅብረትና የመረጃ ልውውጥ ያስፈልጋል። ረዳት ውጭ ጉዳይ ሚኒስትር ዶናልድ ያማሞቶ ከጥቂት ወራት በፊት አካባቢውን በጎበኙ ጊዜ እንዳነሱት ሁሉ የምንሰጠው እርዳታ በተገቢው መልክ እንዴት ለተፈናቃዮቹ እንደሚደርስ ለማወቅ ጥረት እያደረግን ነው ምን ያህል ተፈናቃዮች እንዳሉና የት እንደሚገኙ እንዲሁም መንግስት ችግሩን ለመቅረፍ የያዘውን ጥረትና እቅድ በግልጽ ከተረዳን የበኩላችንን ሚና ለመጫወት ነገሮችን ያቀልልናል። ስለ መረጃዎች መጋራትና ችግሩ አውስተዋል። ሚስተር በርነት ያን አስመልክቶ ችግሩ ምንድን ነው? መንግስት የሚፈጥረው ችግር ነው ወይስ አሁንም በአካባቢው ግጭቶች መቀጠላቸው ነው? ምንድን ነው መረጃዎችን ለማግኘት አስቸጋሪ ያደረገውና ለሚመለከታቸው ወገን መጋራቱን ያወሳሰበው የሚል ነው ቀጣዩ ጥያቄ። ማለት ይሄ ግጭቶች በተፈጠሩ ጊዜ ሁሉ ሁኔታዎች ይበልጥ ይወሳሰባሉ። በተለይ ወደ ግጭት ያመሩትን ሀቆች በተመለከተ በጣም መጠንቀቅ ያስፈልጋል። ሁኔታዎች እጅግ ውስብስብ መሆናቸውን መናገር እንችላለን። ነገር ግን በጣም አስፈላጊው ጉዳይ ግልጽነት መኖሩ ላይ ነው። የቆሱን ስፋትና ጥልቀት ማወቅ ግድ ይላል። የእኛ ኃላፊነት ደግሞ የተቸገሩትን ለመርዳት ያለን ግብ ምን ያህል ተሳክቶልናል የሚለውን ጥያቄ መመለስ ነው። ብዙውን ጊዜ አጠቃላይ እቅዱን ስንመለከት የሀገር ውስጥ ተፈናቃዮችን ለመጠበቅና ለመርዳት ቀዳሚ ኃላፊነቱ የሚወድቀው በመንግስት ላይ ነው። በአብዛኛው ደግሞ ከተባበሩት መንግስታት ጋር በቅርበት ተባብሮ ለችግሩ መፍቻ የተቀናበረ እቅድ የሚያወጣው መንግስት ነው። ዩናይትድ ስቴትስ ለኢትዮጵያ ከዓለም ሁሉ ዋናዋ ለጋሽ አገር መሆኗ እሙን ነው። ለመሆኑ ይህን አሁን የተከሰተውን የዜጎች መፈናቀል አስመልክቶ የችግሩን ግዝፈት በማስረዳት በፌዴራልም ይሁን በክልል ደረጃ ያለ ባለስልጣን የእናንተ እርዳታ እንደሚያስፈልግ የጠየቀ አለ? ተጎጂዎችን ለመርዳት የሚያስችል ገንዘብ መመደቡን መንግስት ያወጣውን መግለጫ አይተናል። እዚህ ላይ ግን ደግሜ ማስረዳት የምፈልገው በጣም ጠቃሚ የሚሆነው እቅዱ ሌሎችንም ጨምሮ በደንብ መቀነባበሩ አስፈላጊ መሆኑ ላይ ነው። በዓለም አቀፍ ደረጃ ያለውን ካየን አሁን ጉዳዩ ተነስቷል። ነገር ግን ለአጭርና ለረጅም ጊዜ የሚሆን እርዳታ ማቅረብ የሚቻለው መንግሥትና ግብረ ሰናይ ድርጅቶች በጋራ የተሻለ እቅድ አቀነባብረው ሲሰለፉ መሆኑን በድጋሚ አሰምርበታለሁ። ዩናይትድ ስቴትስ እንደ አንድ ዋና ለጋሽ ሀገር ተፈናቃዮቹን መልሶ በማቋቋም ረገድ እስካሁን በተጨባጭ የሰጠችው እርዳታ ይታወቃል ወይ? በኢትዮጵያ የአሜሪካ አምባሳደር አካባቢውን በጎበኙበት ወቅት ብዙ ነገሮችን አስተውለዋል። ከዚያ በኋላ የተወሰደ እርምጃ አለ ወይ በእናንተ በኩል? አምባሳደሩ ከሁለቱም ወገን የተፈናቀሉ ሰዎች ያሉባቸውን አካባቢዎች ጎብኝተዋል። አጥብቀን የምናስብበት ጉዳይ ነው። ቀደም ሲል እንደ ገለጽኩት ደግሞ የአፍሪካ ጉዳዮች ሚኒስትሩ አምባሳደር ዮናልድ ያማሞቶም ይህንኑ ጉዳይ አንስተዋል፣ አካባቢውን እርሳቸውን በጎበኙበት ጊዜ። ነገር ግን ለችግሩ ስፋት ያለው ምላሽ ለመስጠት ደጋግሜ እናገራለሁ፣ የተቀናጀ ዕቅድ መንደፍ ያስፈልጋል፣ የምንሰጠው እርዳታ ጥቅም ላይ መዋሉን ለማረጋገጥ የጋራ ፕላን ወሳኝ ነው። ኢትዮጵያ ውስጥ በብሔረሰቦች መካከል የውጥረቱ እያደገ መምጣት አሳሳቢ ሆኗል። ኤምባሲው እቅድ ይኖረው ይሆን? አፋጣኝ ምላሽ ለማግኘት የሚያስችል በማኅበረሰቦች መካከል እርቀ ሰላም የሚያወርድ ዝግጅት ለማስተናገድ ቀጥሎ ለኤምባሲው ቃል አቀባይ የቀረበ ጥያቄ ነው። አዎን፣ እኛም በዚህ ጉዳይ ላይ ነበር እየተነጋገርን ያለ ነው። አስገራሚ ነው፣ ምክንያቱም ከሰዎች የምናገኛቸው ምላሾች የተለያዩ ናቸው። አንዳንዶቹ እንዲያውም ውጥረት የለም ይላሉ። በመንግሥቱና በማኅበረሰቦች መገናኛ ብዙኃን፣ በሁለቱም ወገን የሚሰጡ አስተያየቶችም እንዲሁ የተለያዩ ናቸው። ነገሩ ግን አሳሳቢ ነው። የዘር ልዩነት ኢትዮጵያን ወደፊት በማራመዱ በኩል አይረዳትም። ወደፊት ልናያት የምንፈልጋትን ኢትዮጵያን አያመጣም። ስለዚህ ሁላችንም የምናበረታታው ሰላማዊ ድርድር በመቻቻልና በመከባበር ላይ የተመሠረተ ሰላማዊ ንግግር እንዲኖር ነው። ኢትዮጵያ ደግሞ ረጅም ታሪክ ያላት አገር ናት። በታሪኳ ሁሉ ደግሞ የተለያየ እምነትና የተለያዩ ቋንቋዎች የሚናገሩ ሕዝቦች በመቻቻልና በመከባበር ለረጅም ጊዜ የኖሩባት አገር ናት። ያ ተቀይሮ ማየት አንፈልግም። ለምሳሌ ይህን በተመለከተ አንድ ያደረግነው ነገር ዘንድሮና ባለፈውም ዓመት ዓመታዊ የቪዲዮ ውድድር በማዘጋጀት ስለ ጾታ እኩልነትና ስለ አካል ጉዳተኞች አስተምረናል። የዘንድሮ የቪዲዮ ውድድር ደግሞ ርዕሱ ያተኮረው ኢትዮጵያውያን ስለ መቻቻልና ተከባብሮ ስለ መኖር አስፈላጊነት እንዲተርኩ ነው። ይህን መሰል ውድድር ኢትዮጵያውያን በአንድ ሀገር ውስጥ ሲኖሩ ጠንካራ ተቻችሎና ተከባብሮ የመኖር ታሪካቸውን ለማቆየት ያስችላቸዋል የሚል እምነት አለን። ኤምባሲው ከዚህም በተጨማሪ በፌስቡክ ገጹ ላይ ከአድማጮችና ከፕሮግራሙ ተከታታዮች ለሚቀርቡለት ልዩ ልዩ ጥያቄዎች መልስ በመስጠት ሀሳቦች በነጻ እንዲዘዋወሩ ለማድረግና ልምዶችን ለመለዋወጥ እንደሚሞክር በአዲስ አበባ የዩናይትድ ስቴትስ ኤምባሲ ቃል አቀባይ ኒኮለስ በርነት አክለው አስረድተዋል። ይህ በእንዲህ እንዳለ በተባበሩት መንግስታት ዓለም አቀፍ የፍልሰተኞች ጉዳይ ድርጅት አይኤምኦ ገለጻ መሰረት ከግጭቶች ጋር በተያያዘ በአሁኑ ወቅት የሚደርሰው የዜጎች መፈናቀል ከመቼውም በበለጠ ተስፋፍቷል። የዓለሙ ድርጅት የሰብአዊ እርዳታ ማስተባበሪያ ቢሮው ኦቻ ያወጣው ሪፖርት ደግሞ እንደ ኤሮፓ አቆጣጠር ከ2015 ወዲህ በኦሮሚያና ሶማሌ ክልል አዋሳኝ ወረዳዎች በተካሄዱ ግጭቶች ሳቢያ የተፈናቀሉ ሕዝቦች አንድ ሚሊዮን አካባቢ እንደሚደርስ ይጠቁማል።